የምርጫና የፖለቲካ ፓርቲዎች ምዝገባ አዋጅን በመቃወም የረሃብ አድማ ለማድረግ ያቀዱት ሰባ አንድ የፖለቲካ ፓርቲ አመራሮች ፍቃድ ባለማግኘታቸው የረሃብ አድማው ጊዜ ማራዘማቸውን ለዲዳብሊው ተናግረዋል። የከተማ አስተዳደሩ ፈቃድ ሲሰጥ አድማው እንደሚካሄድ፣ ለጊዜው ግን ደም ለመለገስ መስማማታቸውን ነው ያከሉት። ብዙዎች በሚገደሉበት በሚሰቃዩበትና በሚፈናቀሉበት በአሁኑ ጊዜ የረሃብ አድማና ደም ልገሳ መንግስትን ይቆነጥጣል ብሎ ማሰብ የዋህነት ነው ብለው ለሚተቹ ምላሻችሁ ምንድን ነው አልናቸው። ከአስተባባሪዎች አንዱ የሆኑት የመኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበበን ዜጎች እየሞቱ ነው፣ እየተፈናቀሉ ነው። ይህን እንጋረዋለን። ትግሉ ምን ያክል ይቆነጥጣል የሚለው ግን ምንድን ነው መንግስት ከዚህ የተለየም ትግል ብታደርግ የመጨረሻው ትግል ነው ባይዘው የረሃብ አድማ የመጨረሻው የሚወሰድ እርምጃ ነው የመንግስትን ሊጠመዝዝ የሚችል ወይም ቀልብ ሊስብ የሚችል እንዲያናገር ሊያደርግ የሚችል ካሉ የሰላማዊ ትግል ስልቶች በራስህ ላይ ወስነህ ራስህን ማስራብ የመጨረሻው የትግል እርምጃ ነው እና እንደ ቀላል የሚታይ አይደለም። ይስባል። መንግስትን ቀልብ ሊስብ የሚችል የዓለምን ሕዝብ የሀገራችንን ሕዝብ ሊስብ የሚችል የረሀብ አድማ እንደ ቀላል የሚታይ የትግል ስልት አይደለም። ቆነጥጣል። አዎ በደንብ የሚሰማ ጆሮ ያለው መንግስት ካለ የሚሰማው ለዜጎቹ የሚያስብ ካለ በደንብ አድርጎ ሊስብ የሚችል ነው። የግድ መንገድ ላይ ወጥተህ መፈክር ማሰማት ወይ በተለመደ መልኩ አብዮት እንትን ማለቱ አይደለም ሊቆነጥት የሚችለው ና በዚህ መልኩ ራሳችንን በማስራብ እስቲ ለመንግስት መልእክት እናስተላልፍ ብለን ነው የወሰነው ና ይሄ በየአካባቢው ገጭጓው ና በዜጎች ላይ የሚደርሰው ችግር ግን ሁላችንንም ያሳስበን። ይህንኑ ጥያቄ ለኢድህ የአመራር አባል ጠየቅናቸው። ገብሩ ወርሄ እባላለሁኝ የኢትዮጵያ ዲሞክራቲክ ህብረት ኢድህ ምክትል ሊቀመንበርና የህዝብ ግንኙነት ዋና ኃላፊ ነኝ። ወል አሁን አንደኛ ማህበረሰቡ ስላልለመደው ነው ሰላማዊ ትግል ምን ምን ናቸው ማካተት ያለበት የሚለው አለመረዳት ይመስለኛል ይሄ ረሃብ አድማ በተወሰነ መልኩ እኛ መጀመሪያ እንጎዳ ብለን የጠራ ነው። እኛ ራሳችን ህዝብም አልጠራንም። ከዛ በኋላ ግን ወደ ህዝብ ይወርዳል። ህዝቡ የረሃብ አድማ እንኳ ባያደርግ ለመብቱ እንዲንቀሳቀስ ከትግል ስልታችን አንዱ ሰላማዊ ሰልፍ ማድረግ ነው የነበረ እና በዚሁ በረሃብ አድማው መልስ ካገኘን ወል መልስ ካላገኘን ግን ቀጣይ ውጤታማ የሆኑ ትግሎች እናካሂዳለን የሚል እምነት ነው ያለን። ይሄ ማህበረሰቡ አንደኛ አዌርነስ የለውም አልሰጠነውም። ምክንያቱም አሁን ያለው ተጨባጭ ሁኔታ ስናየው በእሳት ላይ ቤንዚን ማርከፍ እንዳይሆን እንዳይሆንም አንድ ስጋት አለብን። ምክንያቱም ኮንትሮል የማታደርገው የህዝብ አመፅ ከተነሳ ሌላ ችግር ስለሚፈጥር ኮንትሮል ለማድረግ የሚያስችልን የራሱ ዜል ለመዘርጋት ጊዜ ይጠብቃል። ስለዚህ ይሄ ስለሆነ ነው እና ውጤታማ ይሆናል። በእርግጥ የኢትዮጵያ ታሪክ ስናየው ሁል ጊዜ ባለ ነው የመንግስት ስልጣን አሁን በክፍለ ዘመን ግን እሱ ትተን ሰላማዊ ትግል አራምደን የስልጣን ባለቤት ለመሆን ህብረተሰቡ የግድ ማስረዳት መቻል አለብን። ስለዚህ ተስፋ የሚያስቆርጥ አይደለም፣ ሙሉ ተስፋ ያለበት ነው ብዬ ነው መስሎ። ዛሬ በጠዋቱ ክፍለ ጊዜ ከመጡት ደም ለመለገስ ብቁ የሆኑት አንድ ሰው ብቻ ነበሩ። የደም ልገሳው እስከ ነገ እንደሚቀጥልም ለማወቅ ተችሏል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም